እንደምን አመሸሽ፣ ኢትዮጵያ ከአሜሪካ ድምፅ ራዲዮ ጣቢያ እንደምን አመሻችሁ፣ እንደምን ሰነበታችሁ። ስራ ፈቷን ይዘናል። ማዛፋቀል ይባላለው፣ ተዋናይ ስራ ፈቷ ሚካኤል ሚሊዮን ይባላለሁ። ባለስራ አቤት አቤት አለው። እኔ ሀኒ ባለበራ ወይ ደግሞ ሳንቶስ አለው። የፊልም ጸሐፊ ዳይሬክተርና ተዋናይ ነኝ። ሞንቴ ጸጋ ይባላለሁ፣ ሲኒማቶግራፈር ወይም ካሜራማን። አዲስ አበባ የሚገኘው የአሜሪካ ኤምባሲ ያዘጋጀው የእርሷ ታሪክ የአጭር ፊልም ውድድር አሸናፊዎች ናቸው ይዘናቸዋል። እኔ ሰሎሞን አባተና እኔ ጽዮን ግርማ ነኝ። በ19 በ22 በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ወይም ቪኦኤ 24 ላይ ከዋሽንግተን ዲሲ አብረኖ እናመሻለን። እሁድ መጋቢት 25 2008 ዓ ም ጤና ይስጥልን። እንደምን አመሻችሁ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ ከምሁራን ጋር ባደረጉት ውይይት ላይ የተሰናዳ ተከታታይ ዝግጅት የመጀመሪያ ክፍል ይዘናል። ኢትዮጵያ፣ ኬንያና የታንዛኒያ ወጣቶች የኢንተርኔትና የስልክ አጠቃቀምና እድላቸው ምን አይነት ነው? ራሳቸው ይነግሩናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ እንደምን አመሻችሁ። ዜናዎቹን የማሰማችሁ ቆንጂ ይታዬ ነኝ። ሶማሊያ ሞቃዲሾ፣ ቤተ መንግስቱና አቅራቢያው በሚገኝ ስፍራ ላይ ቢያንስ አምስት ዙር አዳፍኔ መተኮሱ ተገለጸ። ሁለቱ የቤተ መንግስቱን ዋና በር አካባቢ የወደቁ ሲሆን ቢያንስ ሁለት ሰው ቆስሏል ይላሉ ማኞች። ጥቃቱ መድረሱን ፖሊስ አምኗል። በሰው ላይ ስለደረሰ ጉዳት ግን የተናገረው ነገር የለም። ይህ በዚህ እንዳለ ሞቃዲሾ ውስጥ ዛሬ እሁድ አንድ የደህንነት መኮንን ከመኪና ላይ በተተኮሰ ጥይት መገደላቸው ተሰምቷል። በመዲናዋ የደህንነት መኮንን ሲገደል ማሃድ ፋራህ የሚባሉት የዛሬው በ24 ሰዓት ውስጥ አራተኛው ሰው መሆናቸው ነው። ከሁለት ሳምንታት በፊት አጥፎ ጠፊዎች ባፈነዱት ቦምብ የብዙ ሰው ሕይወት ከጠፋበት ከቤልጅየም ብረሰልሱ አውሮፕላን ማረፊያ ከጥቃቱ ወዲህ የመጀመሪያው አውሮፕላን ተነስቷል። በአውሮፕላን ጣቢያውና በአቅራቢያው የባቡር ጣቢያ ላይ በደረሱ ጥቃቶች 32 ሰዎች መገደላቸውና የጣቢያው የመንገደኛ መውጫ አካባቢ መውደሙ የሚዘነጋ አይደለም። ወደ ፖርቱጋሏ ፋሮ ከተማ የበረረው አውሮፕላን ዛሬ ማ ግንባታ ከአውሮፕላን ማረፊያው ከሚነሱት ሶስት በረራዎች አንዱ መሆኑ ነው። የብረሰልስ አውሮፕላን ጣቢያ ዋና ስራ አስኪያጅ በሰጡት ቃል በረራው በከፊልም ቢሆን እንደዚህ ፈጥኖ መጀመሩ የጋራ ጥንካሬያችንንና እንደማንበረከክ የሚያሳይ ምልክት ነው ብለዋል። በቀጣዮቹ ቀናት ተጨማሪ በረራዎች እንደሚደረጉም የአውሮፕላን ጣቢያው አስታውቋል። آذربایجان که آرمنیا های لطفکار ትናንት ቅዳሜ በተካሄደ ግጭት 30 ወታደሮች በተገደሉባት ተገንጣዋ የናጎርኖ ካራባክ ክልል ዛሬ ከራሷ በኩል ተኩስ አቁማ አውጃለች። ሌሊቱንም ተኩስ ልውውጥ ሲካሄድ እንደነበረ ከሁለቱም ወገኖች በኩል ተሰምቷል። ይህ ትናንት የተቀሰቀሰ ውጊያ በናጎርኖ የግዛት ይገባኛል ጭቅጭቅ በአውሮፓውያኑ 1994 አርሜኒያና አዘርባይጃን ሲያካሂዱ የቆዩትን ውጊያ ካቆሙ ወዲህ ከባዱ እንደሆነ ነው የተገለጸው። ናጎርኖ ካራባክ የአዘርባይጃን አካል ብትሆንም ያለችው ግን በአርሜኒያ ኃይሎች ቁጥጥር ስር ነው። የፓኪስታን የጦር ሰራዊት ከ250 በላይ ነውጠኞችን አፍጋኒስታን ድንበር ላይ ባካሄደው ጸረ ሽምቅ ተዋጊ ጥቃት መግደሉን አስታወቀ። ስምንት ወታደሮች ተገለውብናል ብሏል። የፓኪስታን የጦር ባለስልጣናት እንዳሉት በሰሜኗ ዋዛሪስታን ሻዋል ሸለቆ የተካሄደው ውጊያ እንደ አውሮፓውያን አቆጣጠር በ2014 ከአካባቢው አገር ውስጥና ባዕዳን ሸማቂዎችን ለመመንጠር የተጀመረው ግዙፍ የየብስና የአየር ኃይል ዘመቻ የሚጠናቀቅበት ምዕራፍ መሆኑን ተናግረዋል። በዩናይትድ ስቴትስ ፕሬዝደንታዊ ምርጫ ዘመቻ ባለብዙ ቢሊዮን ከበርቴው ዶናልድ ትራምፕ በሪፑብሊካን ፓርቲ እጩዎች ፉክክር የያዙትን የግንባር ቀደምትነት ስፍራ ለመንጠቅ ተቀናቃኞቻቸው አሁንም ሙከራቸውን ቀጥለዋል። ትራምፕ አሁን ደግሞ በጽንስ ማቋረጥ፣ በኔቶና በኒውክሌር የጦር መሳሪያዎች ጉዳይ ያላቸው አመለካከትና የሴቶች አያያዛቸው አዲስ ትኩረት እየሳብባቸው መጥቷል። በመጨረሻም ደቡብ ፓሲፊኳ ደሴት ሀገር ቫኑዋቱ ጠረፏ ላይ ከባድ የመሬት ነውጽ መድረሱ ተዘግቧል። ስድስት ነጥብ ዘጠኝ ኃይል ያስመዘገበው የመሬት መንቀጥቀጥ ከባድ ጉዳት ስለማስከተሉም ሆነ ሱናሚ ስለመቀስቀሱ ግን የደረሰ ሪፖርት የለም። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ መጋቢት 25 2008 ዓመተ ምህረት ምሽት ፕሮግራም ነው። ለሴት ልጅ ክብር ሰጠን ማለት እንደ ሰው እየሰራች እንደዚህ መከራዋን አይታ የለፋች ስትሆን እንደ ስራነት ሊረጋገጥላት ዋጋ ሊሰጣት ይገባል። ቤት ውስጥም የሚሰራው ስራ እጅግ በጣም ከባድ ስራ ነው። ሰውነት ከተከበረ ሴት ትከበራለች። የእርሷ ታሪክ ከስራ ፈቷ ፊልም ተዋናያንና አዘጋጆች ጋር ከተደረገ ውይይት የተጨለፈ ነው። አሁን ከእኛ ጋር አየር ላይ ናቸው። ያዳምጧቸው፣ ይወዷቸዋል፣ ውድድድድ ያደረጓቸዋል። አያምልጦ፣ አያምልጦ። ከሚያቀራረቡን ይልቅ የሚያራርቁንን ማጋነን የተለመደ ሆኗል። ብሔር ከብሔር ከማናቆር ያላለፈ ፋይዳ የሌለው ሐውልት እስከ መስራቱም ተደርሷል። ፕሮፌሰር ባህሩ ዘውዴ ናቸው። በሁለት ሺ ሁለት ምርጫ ላይ ኢህአዴግን ወክለህ ከተቃዋሚዎች ጋር ተደራደር ተብዬ ተመድቤ ነበር። እስኪ አፍንጫ ድረስ እስከሚመጣ ድረስ ቋቅ እያለህ ነው የምትደራደረው። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በቅርቡ ከምሁራን ጋር አካሂደውት ከነበረው ውይይት መድረክ የተወሰደ ነው። ሁለቱንም በምሽቱ ትሰሟቸዋላችሁ። አቦላችን ነው። አቦል ለዛሬ ማማ የድንቂቱ ዲና ጌታነህ ውብ ጣዕመ ዜማ ነው። ሰላም። ወርሃ መጋቢት በአሜሪካ የሴቶች ታሪክ ወር ነው። አዲስ አበባ የሚገኘው የአሜሪካ ኤምባሲ የእርሷ ታሪክ በሚል ርዕስ በቅርቡ የአጭር ፊልም ውድድር አዘጋጅቶ ነበር። ያሸነፈው ታዲያ ስራ ፈቷ በሚል ርዕስ የተዘጋጀ የሶስት ደቂቃ ፊልም ነው። ተዋናዩን ፕሮዲውሰሩንና ካሜራማኑን አንድ ላይ አወያይተናቸዋል። ሃኒባል ሚካኤል መዓዛ ወይም ደግሞ ከመዓዛ ልጀምር ነው። እውነት ነው፣ እውነት ነው። ስራ የላትም የሚያደርግ ነው። ምን ስራ የላትም፣ ምን ስራ ስለሌላት ከሷን ጀምር። ስራከኛ ከስራ ፈቶቹ አጀምሩ፣ ከሷ ጀምሩ አይደለም፣ ከስራ ፈቷን ጀምር እንጂ። እንኳን ደስ ያላችሁ ሁላችሁንም። በነገራችን ላይ ሲኒማቶግራፈሩም አጠገብ ያለ ሞንቴ ይባላል። ሞንቴ ሞንቴንቶሴሴቴማሴ፣ ማን ነው ሙሉ ስሙ? ሞንቴ ጸጋዬ። ማን ነው? ሞንቴ ጸጋዬ ሚኪያ ወንድም ነው። የሚገርም ሲኒማቶግራፈር ነው። ሄሎ ሞንቴ፣ ይሰማሃል? ሰለሞን፣ አራት ሰው ጭነናል። ለውሁድ እኔ አራት ሰው አሳፍሬ እልሃለሁ። ያሉበትን አካባቢ በዛው ም እኔ እናንተ ዋሽንግተን ዲሲ ነን። ደግሞ እነሱ በዛው ያሉበትን አካባቢ ድባብ ነግረውን ቢጀምሩ የቴት ሰፈር እንዳሉ ጽዮን። በጣም አመሰግናለሁኝ፣ ሁላችሁንም በጣም አመሰግናለሁ። እስቲ ሁላችሁም አንድ አፍታ ራሳችሁን አስተዋውቁ። እሺ። ማዛ ታከል እባላለሁ። አመሰግናለሁ። ተዋናይ። እሺ። ስራ ፈቷ፣ ስራ ፈቷ። ሚካኤል ሚካኤል ሚሊዮን ይባላለሁ። ፊልም አዘጋጅ ፕሮዲሰር ተዋናይ ጸሀፊ ነኝ። እሺ ባለ ስራ ባለ ስራ ባለ ስራ ሆኜ የተጫወትኩት ሀኒባል አቤት አቤት አለው እኔ ሀኒባል አበራ ወይ ደግሞ ሳንቶስ አለው የፊልም ጸሀፊ ዳይሬክተርና ተዋናይ ነኝ እሱ ነኝ። ነ አንድ እንግዳ አለን ሌላ ደግሞ አይደል አሁን አንድ ሌላ እንግዳ አለን ሞንቴ ኒኪ ሞንቴ ጸጋ ይባላሉ፣ ሲኔማቶግራፈር ወይም ካሜራማን። ሁላችሁንም እናመሰግናለን። እኔም ሲሆንም ከዋሽንግተን ዲሲ በቅድሚያ እንኳን ደስ ያላችሁ ሁላችሁንም። ሽልማቱ አይደለም ዋናው፣ ግን እውቅናው እና የሰራችሁት ስራ መታወቁ፣ እናንተም ለማሳየት እድል ማግኘታችሁ ይህንን ትልቅ ነገር በጣም ትልቅ እድል ይመስለኛል። እኔ ግን ከሽልማቱ በፊት ሶል በምን የተሸለሙት የሚል አድማጮቻችን፣ ምናልባት የተሸለሙበት ምክንያት ምንድን ነው ይሄን ያህል ምን ሰርተው ነው ብለው ቢጠይቁን ምን እንላለን እና? እና ሚኪስቲ ነገራት እንዴት ነው አሁን እንግዲህ የሆነው፣ የአሜሪካን ኤምባሲ በሴቶች ላይ አንዳንድ ስራዎችን በአጭር ፊልምን ማረጋ አምጥታችሁ ማወዳደር እፈልጋለሁ እና መሸለም እፈልጋለሁ ብሎ በወጣው መሰረት ሀኒባል፣ እኛ በጓደኛ ስሙ ሳንች ነው የምንለው ሳንቶ በጣም ብሪሊየንት የሆነ አይዲያ ይዞልን መጣ። ምንድን ነው የሴትን ልጅ ሪኮግኒሽን ማጣትን ምክንያት በማድረግ ማለት የሚፈጠረውን አለም ላይ ያለውን በቤቱ እመቤት የሚለውን ማዕረግ እመቤትነት ማዕረጓ እንዴት እንደተነጠቀ እና ስራ እንደሌለ ያለበት እንደተራ ሰው እንደምትቆጠር የሚያሳይ ማለት ነው፣ ጽሑፍ ጽፎ መጣ። ከዛ ተማከርን እና ያንን ነገር እንዴት እንዴት እንደምናደርገው ተማክረን ወደ አጭር ፊልም ማለት ወደ ስክሪን ፕሌይ ቀይረን ሰራ ነው። በተረፈ ሀኒባል ቢቀጥል እና ከዚህ በኋላ ያለውን ቢናገር ደስ ይለኛል። እሺ ሀኒባል፣ ሚኪ ብሎታል። ሁሉንም ነገር ስንወዳደር በተለመደው መንገድ መሄድ አልፈለግንም። አንድ ሚኪ የወደደው ነገር ሀሳቡን ይዤው ስሄድ ምንድን ነው የሴቶች ጥቃት ሲባል መደፈር፣ ጾታዊ ብቻ ሁሌ እንደዛ አይደለም። በዛ መንገድ ብዙ ፊልሞች ታይቷል። ለውጥም ሊመጣ አልቻልም እና ለምን ይሄንን ከሴቶች አንስተን በሰውኛ በማህበረሰብኛ ይህ አስተሳሰብ ከየት ነው የመጣው? ማለት አስተሳሰብ ላይ እንስራ በሚል እንዲህ አይነትም ከፍ ያለ ሀሳብ ሚኪ እንደሚወድ ስለማቅ እሱን አስቤ ነበር ሚኪ ጋር የሄድኩት። ስራ የላትም በቃ ስራ የላትም ሲባል ያው ጠዋት ከኛ ቀድሞ ነው የሚነሱ ማታ ደግሞ ቆይቶ የሚተኙ እናቶቻችን ስራ የላቸው። ሁሌ እየተማ እየገረመኝ ነበር ያደግኩት እና የሆነ ቀን ጠብቅለት ነበር እና ይሄ ፕሮግራም ልክ እንደታሰበ የመስለኝን ጭሬ ጫጭሬ ነው የሚባለው። ሚኪ ጋር ሄድኩኝ። ቁቻ ስቲ ቺን ነገር አንብባት ነው ያልኩት። ሚኪ እኔ ካስት አላረኩትም እንዲሰውን ባለቤቱንም ካስት አላረኳትም። ወዲያው ሚኪ ያነበበውና ዘማን አለኝ፣ የሚኪ አጠራር ነው። በቃ እኔና ማዚ ዚ ሾርት ፊልም ላይ እንሰራለን አለኝ። በጣም ነው የደነገጥኩት። አልጠበቅኩም ነበር እና በጣም ነበረ ደስ ያለኝ። ይህን አድርገን ነው እንግዲህ እየተሸለም ነው። በጣም የሚገርም ነው። በአንድ ወቅት የሆነ ቦታ ላይ ያነበብኩት ነበር። አንዲት እናት ቤት ውስጥ በቀን ሀያ ሰባት ኪሎ ሜትር ሄዳለች። ይሄንን ታውቁ ነበረ ሀያ ሰባት ኪሎ ሜትር ነግቶ እስኪመሽ ድረስ ልክ እቺ ስራ የሌላት ሴትዮ የሰራችውን ስራ ስትሰራ ማለት ነው። ይሄንን መለኪያ የሚደረግበት እጅ ላይ የሚታሰር መለኪያ አለና፣ መቁጠሪያ እሱ ታስሮ አንዲት እናት ቀኑ ሙሉ የሰራችሁ ሲቆጠር ነው ይሄንን የሚመጣውና፣ የሚገርም ነው። ሌላው በጣም የገረመኝ ያንን ሁሉ ስራ ስትሰራ ፊቷ ላይ ይነበብ የነበረው ፈገግታ፣ ፍቅር የሚገርም ነበረ። ይሄንን ሆን ብላችሁ ነው ያደረጋችሁት? ለማሳየት የፈለጋችሁት ነገር ነበር? አዎ። በዛውም ማዛን እንጠይቃት ጥያቄና ማዛውን ይሄ የዕለት ተረት እንቅስቃሴች ነው። እንደ አንቺ ጥሩ አጋጣሚ ደግሞ ሚካኤልና ማእዛብ ባልና ሚስት ናችሁ መሰለኝ። እሺ ቀጥይ ማዛ። ያው በዩ ሲደመርበት፣ የቤቱ ስራ ሲደመር የውጩ ስራ እንዲያውም ይጨምራል ከፊልሙ በተጨማሪ ማለት ነው። አሉ ይህን ቀረፃዎች ምናምን ሲሆኑም ይሄና ያኛው ይደመራል። ሆኖም ቀረ ግን ምንድን ነው እናቶቻችን እኔም በሆን ደስተኛ ናቸው በሚሰሩ ስራ። ምንም ስራ አይደለም። በቃ ተነስተህ ትሰራለህ፣ ትወጣለህ፣ ትገባለህ ያለውን ፕሮሰስ ማሳየት ነበር እና በጣም ደስተኞች ሆነው ነው የሚኖሩት። ከሚኪ ጋር እንዲያውም ተከራክረን ነበር አክቲንግ በቃ ሁሌ በቃ ደስተኛ ናታ ስማይል ፈገግታ የሆነ ሰዓት ቀረጻ ሲደክመኝ ፊቴ ሲቀየር ይህ ነበረ ስማይል በቃ ፈገግ ተገብተው መለየት እንደዚህ መሆን አለበት፣ እያለ እየተከራከር ነበር የሰራሉ ተጨምሮበታል። ሆን ተብሎ የዳይሬክተሩ ፍላጎት። ቤት ውስጥም እንደዚህ አስገድዶ ፈገግ ያስደርግሻል ማለት ነው። ስለዚህ አሪፍ ጥያቄ ነው ያነሳችሁት። በነገር ላይ አኒባለ ማለት የፊልሙ አንዱ ጥንካሬም ይሄ ነው ብዬ ነው የማምነው ነው እቺ ሴት ው ብዙ ሰው ሪፕሬዘንት እንድታደርግልን የፈለግ ነው። ባልም ብዙውን ወንዶች ሪፕሬዘንት እንዲያደርግልን ለምሳሌ አንድ ሰካራም ብናደርገው ተመልካቻችን ጃጅ ያደረግብናል ብዙ ሰካራም ስለሆነ። ከሚኪ ጋር በጣም ቆንጆ አወራ ነው። አንድ ጊዜ ጥሩ ሁነንም ይሄ አብሮን የኖረ አስተሳሰብ ነው። እየወደዳ ስራ የላትም ይላል የሰውዬ። በጣም ደስተኛ ቤተሰብ ነው፣ ፍቅሩ አለ፣ ይዋደዳሉ ግን ያቺ ዋጋ ምን ወዳቸውን እናቶቻችንንም ዋጋ አልሰጠናቸውም ስራ የላቸው ብለን ነው ታታግዘው የሚባል ነው። ገጸ ባህሪዎቻችን ደስተኛና በትዳራቸው ጥሩ እንዲሆኑ ሚኪ በጣም ትልቅ ግፊት አድርጉበታል በዚህ ላይ እና መጨረሻ ላይ ወደ ነው። የፊልማችን አንዱ ውበቱም የሆነው መጨረሻ ላይ የሚመጣውን ስሜቷንም ያጎላለን። እሱ ይመስለኛል ሰው ጋር እንዲደ ነገሩ ዋና አላማችን ማነጻጸር አይደለም። ከወንድ ሴት ትሰራለች ከሴት ወንድ ይሰራል። ወይም ሴት ልጅ ለማመስገን ወንድ ልጅ ማኮሰስ፣ ወይም ደግሞ ወንድ ልጅ ለማጠንቀር ሴት ማኮሰስ ማኮሰ እንደ ፍልስፍና አይስማማንም፣ እንደ ቤተሰብም ማለት ነው። ለሴት ልጅ ክብር ሰጠን ማለት የሴት ልጅ ሰውነት መመስከር ግድ ነው። እንደ ሰው እየሰራች እንደዚህ መከራዋን ታ የለፋችው እንደ ስራነት ሊረጋገጥላት ዋጋ ሊሰጣት ይገባል። ቤት ውስጥም የሚሰራው ስራ እጅግ በጣም ከባድ ስራ ነው። አንድ ግንበኛ ሞቶ እዛ ጋር ባላ ሲፈልግ ሄዶ ግንበኛ ሆኖ ለአበላ እስኪሆን ሊሰራ ይችላል። ገበሬም ሆኖ ሲያርስ ሊውል ይችላል። እሱ ሰራ ይባላል እና ዋናው ዋጋ መስጠትን የሚሰራ ማንንም ሰው ዋጋውን ማጣት የለበትም። ሴትነትም የሚከበረው በሰራችው ስራ ስትከበር ነው። ወንድነትም ሰውነትም የሚከበረው ማለት ነው። ሰውነት ከተከበረ ሴት ትከበራለች የሚል ነበረ የእይታችን ማለት ዋና ስሩ። የዚህ ስራ ዋና ስሩ እና ውጤታማ ያደረገውም ቀና መንፈሱ ይመስለኛል። ከንጽጽርና ከውድድር በተሻለ እውነትን ወደ መመስከር መሄዱ የተሻለ ተቀባይነት የሚያሰጠ ይመስለኛል። ለካሜራ ባለሙያው አንድ ጥያቄ አለኝ እንግዲህ ደቂቃ አጭር ፊልም ነው እና የሰራችሁት፣ የሶስት ደቂቃ መሆኑን እያወቅህ ብዙ ቀረጻ ሊሆን ይችላል የተካሄደው እና ለስንት ቀን የተካሄደው ቀረጻው? አንተ የሶስት ደቂቃ መሆኑን እያወቅህ ያንን ቀረጻ ስታደርግ ድካም ነበረ? ምን ስሜት ነበረ? በጣም አይደኛ ድካም ነበረ የነበረው አንድ ቀን ሙሉ ሌሊት ነው የሰራ ነው እና የአንድ ቀን ቀረጻ ነው የሁለት ቀን ቀረጻ ነው። አንድ ቀን ግን አዳሩን ሙሉ ነው የሰራ ነው ማለት ነው። ሌሊት ሙሉ አደረ እና ከዛ በሁለተኛው ቀን ደግሞ የውጭዎቹን ሰራን ማለት ነው። የውጭ ሾቶች ነበሩ፣ የውጭ ሾቶች ቀረጽን እና በጣም አድካሚ ነበር ሌሊት ላይ በጣም ለሁሉም መነጫ ነጩላ ጀምሮ ነበር ማለት ከልክ አልፎ ነበረ። ማዚን በጣም ደክሟት ነበረ፣ እኔም በጣም ደክሞኝ ነበረ ምናምን በጣም ምን ነበረ ቡንቴ ምን ብለ የመጨረሻውን ሾት ማለት ፊልሙ ላይ ፊልሙ ላይም የሚታየው የመጨረሻው ወደ ማዚ እየተጠጋ ያለው ሾት እሱን ሶስት ሾት በቃ እንቅልፍ ላይ ነበርኩ እኔም ማዚን ምን ነበረ ነበረ ሁኔታ አሁን ምን ብለህ ነበር አለህ ሚኪ ምን ምን አልክ ታዲያ ቡሊት ላይ ምንድን ሆንከ? ጠዋቱ ገና ከእንቅልፍ ቀስቀሽ እና እንደዚያ አድሬ ጠዋት ላይ በጠዋት ቀስቅሶኝ በሌሊት የምትመቀረጥ የነበረበት ይሄ ፀሐይዋ ሾት ነበረች እና ለሌሊት ላይ ሲቀሰቅሰኝ እንዲህ ብዬ ነው በቃ አልቻልኩም መነሳት እና ንገረን፣ ምን አለ የመጨረሻ ሾት ማለት በቃ አይኑም ዛለ ወገቡም ዛለ፣ ና ቀረጸው በቃ አለኝ። አክተሩን ራሱን በጣም አሳዘነኝ። ማለት ለምንድን ነው ካሜራማን ቆሞ ነው የሚውለው ከማንም ማለት ያው በቃ በእርግጥ ፊልሙ ብዙ ሰው አቁሙ ነው ያዋለው። ያው መከራው ትንሽ በዛ ይላል። ኤዲት ያደረገው ማነው? ነው ሚኪ ሚኪ ሚኪ እና ሞንቴ እና ሚኪ እና ሞንቴ ናቸው። በጣም ጎበዝ ኤዲተሮች ናቸው። በነገራችን ላይ ሚኪ ኤዲተርም እንደሆነ አልተናገረም። ዋው ሚኪ በጣም ናቹራል ኤዲተር ነው። ተፈጥሮ ግጥምጥም ያደርጋቸው ነው ይመስሉ ተርንም ግጥምጥሞቹ። ምን አገኛችሁ? ምን ተሸለማችሁ? ሳንቶስ ሽልማቱን አላሳወቅም እንዴ ሳንቶስ ሽልማቱ ያው አንደኛ ለወጣው ለእኛ ቲም ሰማንያ ሺህ ብር ነው የተሸለምነው። ከምንም በላይ ግን እኛ ሲጀመርም ሰማንያ ሺህ ብሩ ሞቲቬት አድርጎን አልነበረም የሰራነው፣ ሀሳቡ ነው ሞቲቬት ያደረገን። እኔም ዳይሬክቲንጉ አካባቢ ላይ ማት ትልቅ ፍቅር ስላለኝ ሾርት ፊልም ደግሞ ይመከራል። ዳይሬክተር የመሆን ፍላጎት ላላቸው ወጣቶች በሾርት ፊልም ኤክስፐሪመንት ማድረግ ይመከራልና ከዛ የዘለለ ራእይ አልነበረንም። እኛ እንደምናሸንፍ እናቀው ነበረ። ግን ሰማንያ ሺህ ብሩን ብናስብ ኖሮ ይሄን ሁሉ ድካም ቅድም ሞንቴ እግሩና አይኑ እስኪዝል ድረስ አንደፋም ነበር ለሰማ ሺህ ብሩ ቢሆን ኖሮ ብዬ አስባለሁ። የብሩ ጉዳይ አይደለም፣ ትልቁ ነገር ሀሳቡ ማሸነፍ ነው። አዎ ያው ሽልማት ሲኖር ሀሳቡ ማሸነፉ እንደው አንድ ትልቅ ነገር ሆኖ፣ በዛውም ደግሞ አሜሪካን ኤምባሲ ዝም ብሎ ነው እንደ ይለቀቃችሁ የሚለውን ለማወቅ ነው። ግን እናንተ ሚኪ ተንደርድረህ ሳንቶስ አልክ፣ አላካፈላችሁ እንደ ሽልማቱ ነው። በነገራችን ላይ ይሄ ያነሳችሁት ሀሳብ በጣም ትልቅ ሀሳብ ነው። በተለይ እንደ ኢትዮጵያ ላለ ሀገር የመለወጥ ተስፋ ኢትዮጵያ ውስጥ ይኖራል ብላችሁ ታስባላችሁ? ይሄ ነገር ሰው ውስጥ ይገባል፣ ሰው እየተረዳ ነው ብላችሁ ታስባላችሁ? እናንተ አርቲስቶችም ናችሁ፣ ማህበረሰብ ውስጥ የምትኖሩ መደበኛ ሰዎችም ናችሁ። እስቲ ከማእዛ ካንችል ጀምራ ምንም ነገር ያለ ምክንያት መባል ባለበት ሰዓት የሚባለው ለሆነ ለውጥ ሲያዘጋጅ ነው። እኔ እንደ እኔ እምነት ማለት ነው። እና ያየው ሰው ሁሉ እንዴ ለካ እንደዚህ ነው። እኔ ራሱ ተመረቅን ልጆች መጡት፣ ከልጆች ጋር የቤትም የውጩ መቤት ነኝ ብያለሁ። እና ስራ እንዴት ነው ስራ ፈተሽ ስራ ፈተሽ ነበረ የሚባለው ቤት ውስጥ መሆን የቤቱን ስራ መስራት ሰራተኛነት እንደሆነ አይታወቅም የግድ ደሞዝ የሆነ የሚቆጠር ነገር መኖር አለበት የሚል ብዙ ሰው ጭንቅላት ውስጥ የነበረ ነው አይደለም በሌላው ሰው ይቅርና እኛ ራሳችን ባለቤቶቹን ምንድነው ምን ለምን ዳርክሽ ነው ልጆች እያሳደግኩ እያሳደግኩ ነው ስራ የለኝም ነበረ የምለው እና ይሄንን አስተሳሰብ ግን አብዛኞቹ የተቃወሙን ሰዎች ብዙ ቪዲዮን ያዩት ሰዎች በጣም ጥሩ ፊድባክ ምን እንደበላጥሩ ምላሽ ነው የሰጡ እና ይሄ ጥሩ ጊዜ ይመስለኛል፣ ለውጥ የሚያመጣ ይመስለኛል። ኦንላይን በድረገጾች አማካኝነት ነው እየታየ ያለው እና ኢትዮጵያ ውስጥስ በስፋት ለማሳየት የታቀደ ነገር አለ። ሐኒባል መጀመሪያ ላይ ያነሳችሁት ለውጥ ምን ያህል ጠብቃላችሁ ላላችሁት ከሚኪ ጋር ብዙ ጊዜ ቁጭ ብለን እናወራለን። ሚኪ ሀሳብ ላይ ማውራት የሚወድ ነው እና ምን እናምናለን ሲኒማ ፊልም የሰዎችን አስተሳሰብ በጣም መቀየር የሚችል ነው። አቀራረቡ በራሱ እዚህ ፊልም ላይ የተለየ ነገር ምንም አልተናገርንም። ስራ የለንም ይላሉ ሴቶቹ ራሳቸው ቤት ያሉት፣ ማህበረሰቡም ይላቸዋል። ቃሉም ሁሉ የምንሰማው ነው። ግን በዚህ ሶስት ደቂቃ ሰው ጋር እንዲደርስ ልብን እንዲነካ አድርገን ያቀረብነው እና ፊልም አቅም አለው። ፊልም ሰሪዎቻችንም አሁን ያለውን ነገር ስታዩት፣ አቅሙን የሲኒማን የፊልምን አቅም ያገናዘበ አይደለም እየተሰራ ያለው። ሲኒማ በጣም አቅም ያለው ነገር ስለሆነ ይችላል። በተደጋጋሚ ግን እነዚህን ነገሮች መስራት ሰው ጋም ደግሞ ተደራሽነቱም ላይ ሁሉ መስራት ይኖርብናል ና ተደራሽነቱ ላይ ና ሰው ጋ ማድረሱ ላይ ይሄ ሁለተኛው ፕሮጀክታችን ነው። ከአሜሪካን ጋር በቀጣይ ይሄንን ነገር ለማውራት ከሌሎችም በዚህ ጉዳይ ላይ ሊሰሩ ከሚችሉት አካላት ጋር ልናወራ ዝግጁ ነን። ተደራሽ ከሆነ ማንም ሰው እናንተ ይህም ፊልም ልክ እንዳያችሁ የተሰማችሁ ስሜት አለ አይደለም ወይ? እህታችሁን ሊያስታወሳችሁት ወይ ባለቤታችሁን፣ እኔ ራሴን፣ እናቶቻችሁን ይሄንን ሰዎች ጋር ካደረስን በራሳችን ስላየ ነው ለውጥ ያመጣል ብለን እናምናለን። ፊልም ትልቅ አቅም አለው እውነት ማለት ነው። እኔ እንደዚያ ነው የማምነው። እውነት ነው። ጥበብ በጣም ብርቱ አቅም ነው ያላት። አንድ ሌላ በኢትዮጵያ ፊልም ስራ ውስጥ በጣም ብዙ ፍቅር ያለበት ፊልም እየታየ መሳሳም እና የመሳሰሉ ነገሮች ላይ ሲመጣ ግን አይቼ አላውቅም። ከዚህ ፊልም በስተቀር ከንፈር ለከንፈር የሚሳሳሙ ተዋንያን ሊኖር ይችላል፣ በነገራችን ላይ እኔ አላየሁም ነው የምለው እና እንደዚህ አይነት ውስጥ አሰራር ወይም የህይወታችን ክፍል የሆኑ የፊልም አካላት መግባት አለባቸው መቀጠል አለባቸው ወይስ ጥብቅ እንደሆኑ ነውር እንደሆኑ መቀጠል አለባቸው፣ መሰበር ያለባቸው ሀሳቦች፣ አሰራሮች አሉ። ሚኪ ስለሆነ የሳመው ሚኪ ስለሆነ ሲስም የታየው። እንደ አቋም በኢትዮጵያዊነት በጣም የምኮራ እና ባህሌንም ደግሞ በደንብ የባህል አምባሳደር የሆንኩ ሰው እንደሆንኩኝ የሀገርም እንደዚህ አይነት ስሜት የሚሰማኝ የሚሰማንም ነን። እንደ አጠቃላይ ይህም ይህም ስራ የሰራ ነው። በጣም ኃላፊነትም የሚሰማን ማለት ፊልም ላይ መሳሳማቸው ማንም ሰው ነውርነት ስሜት አይሰማውም፣ የለውም። እዚህኛው ላይ ለምንድን ነው ነውርነት የማይሰማ? የነገሩ ጥልቀት ነው። ነውሩን የመሸፈን ጥልቀት አለው። ልክ ሰርግ ላይ ሰዎች ስናጋባ እንደሚሰማን አይነት ደስታ ይሰማናል። ለምን ያማረ ቤተሰብ ተመስርቶ ነው። ምስረታ ያስፈልገዋል። ነውር የሚያደርገውም ነውር የማያደርገውም አቀራረብ ነው። ስለዚህ በጣም ከፍተኛ ጥንቃቄ ያስፈልጋል። ሁለት ሰዎችን እንደው በአደባባይ ለማሳሳት አሁን የቤት ውስጥ የጓዳ ታሪክ እንደሆነ ያስታውቃል። ማለት አደባባይነት ስሜት የለውም ወይም ደግሞ ሰዎችን ለሴክሹዋል ስሜት የሚያነሳሳ አይደለም። ለፍቅር የሚያነሳሳ ነው እንጂ መጥፎ የሚሆነው ለወሲባዊ ስሜት ሲያነቃቃ ፊልም በቃ ሲዘፍን ነው ችግር የሚፈጥረው ነው የሚሆነው እና ይህንን አሁን ለአንድ አባት ለኦርቶክስቶን አባት እንኳን ባሳያቸው አላፍርም ሲያዩትም ያን ያህል እንደዚህ አይነት መሳጠቅ አይታይባቸውም። አሳይቻለሁም ደግሞ ለአያቶቻችንም ምናምን አሳየን። አሁን አሁን እንደውም በአጋጣሚ በጣም ብዙ ሰው የሚሰበሰብበት ነበር ስለኖሩ ያሰብና ያወራ የለም ምንድነው የነገሩ ጥርቀት ነው የነገሩ ጥልቀት ነው። ነውርንም የሚያመጣው ነውርን እንዳይሆንም የሚያደርገው ለነገሩ እናንተ ብትሆኑ፣ እሷንም ብትሆን ጨረፍ አድርጋችሁ ነው ያሳያችሁት። ይናል ብዙ ማልቆያችሁ በደንብ የሚታይም በመሳሳምነቱ ሳይሆን የሚታየው በፍቅርነቱ ዋጋ ተመን ነው ያለው ቦታው ላይ ማለት ነው። ልክ አንድምታው ማለት ነው። የሚታየው ምስል አንድምታ ትክክል፣ ዋጋውን ይናገራል። አዎ ምንድን ነው ሲታይ እንዳልከው ነው። ፊልሙ ላይ ሲታይ ከፍ ብሎ የሚታየውና ትልቁን ቦታ የሚይዘው ከዛች በሶስት ደቂቃ ውስጥ የቤተሰባዊነት ቁርኝታቸው ደስተኛ ቤተሰብ መሆኑ ስለሆነ መሳሳሙንም አብረ ስታየው ከዛ ከቤተሰባዊነት ነገር የዘለለ አይታይም። ግን ሰለሞንም በዛው ጥያቄውን ማንሳት የፈለገው ሚስት ባትሆን ኖሮ ሌላ ተዋናይ ብትሆን ኖሮ ትስማለህ ወይ ሊል ፈልጎ መሰለኝ። ጥሩ ነገሩ ጥልቀት ልክ መደረግ ያለበት ነገር ይደረጋል ማለት የነገሩ ጥልቀት ነው የሚጋብዘው። ለዚህም ማለት ነው። እኛም እኮ አሁን ምንም ቢሆን እኮ ባልና ሚስትም ውጭ ሲሳሳ መታየት እኮ ብዙም አያዝ ነው ነው አይደል? ማንም ሰው ግላዊ ስሜት ሲኖረው በጣም ደስ ይላል አይደለም። ምክንያቱም በቃ የአደባባይ ነገር አይደለም መሳሳም በእኛ ገር በተለይ ከልክ ነው እኮ ከኢትዮጵያ ባህል ጋር ነው። በሌሎች ሀገሮች ሲኒማዎች ላይማ ብዙ ከዛ ያለፉን ብዙ ነገሮችን እናያለን። እሺ ሚካኤል ቀጥል። በሀገራችን ማለት ይሄ ፊልም ለውጥ ያመጣል የሚለውን ሀሳብ ማለት ነው። በደንብ የእውነት ፊልም የሚሰራው ይሄን ለውጥ ለማምጣት ነው። ለውጥ ማለት ማለት ግን አዲስ ነገር ማምጣት ብቻም አይደለም። የቤት እመቤት በእኛ ሀገር አስተሳሰብ ድሮን በልተ ነበረ ባይነኝ የቤትን በቤትን በማክበር ከዘንድሮ ይልቅ ስሙ ራሱ ይናገራል። እመቤትነት ማዕረግ ይሰጠዋል። የስራ የስራ ማዕረግ አለው የቤት የእመቤትነት ማዕረግ ነው። የእንግሊዝኛ እንደውም ትርጉሙ በጣም አስቸግሮን ነበረ። እንግሊዝኛ ስንጽፎ ማለት ነው የቤት እመቤትን አይተካም ምክንያቱም በጣም ፈልገነው ስለነበረ ማለት ነው በአማርኛ እና አንዳንዴም ማለት ነው ማንቃትና ወደ መመለስ ሊሆን ይችላል። በዚህ አስተሳሰብ ውስጥ እኛ ሀገር ብዙ ብዙ ማይከብድ ይችላል እንደዚህ በደንብ ተውቦ ወደ ሰው ከደረሰ ለማንቃት ቀለል ሊል ይችላል። በጣም እናመሰግናለን። ሰው ልንሰናበታቸው። በጣም እናመሰግናለን። ተመቹ ተመቹ መሰለኝ መጫወት። መጨረሻ ላይግን ሀኒባል ነ ሀኒባል ሚኪንና ቤተሰቡን ወንድሙ ሞንቴን በእውነት በጣም እንድታመሰግኑሉ ይፈልጋለሁ። ቤተሰቡን የተበጠበጠው ያን ሰሞን ህጻናት ልጆች አሉ። ቤት ልጆቹም ናቸው የሰሩት አይደል ማዚ። በጣም ደክማለት ሞንቴን። በጣም ከጠበቅነው በላይ ነው መስዋዕትነት የከፈሉት። እና እነሱ ባይኖሩ ኖሮ የሚሆን ነገር አይደለም። ማንም ሰው በግልጽ ሊያየው የሚችለው ነው ቪዲዮ ላይ እና የማዛ ሳራና ሚካኤል ልጆች ናቸው የሰሩት፣ ሁለቱ አንዱ ልጅ በጣም በጣም ላመሰግናቸው ወዳለሁ በእናንተ ስም ማለት ነው። እና አሜሪካ አምባሲ ይህን ፕሮግራም በማዘጋጀቱ ለእነሱ ምስጋናችንን አድርሱልን። ማዛ የልጆቹ ንገር ሁለቱ፣ አንቺ ልጆች ናቸው ሴቷና ትንሹ። ትልቁ ደግሞ የሀኒባል ልጅ ቤተሰብ ነው። አንድ ላይ ተሰብስቦ ይሰራል። ለክሬዲታቸውም የልጆቹን ስም እስቲ ንገሩን ማን ማን እንደሆኑ። የእኔዎቹ ምህረተ ሚካኤልና ብሩክ ሚካኤል ይባላሉ። እሺ ሀኒባል እሺ እናመሰግናለን። እኔ ግን ያችን ዶሮ ወጥ እንደው ከጥቁሩና ከነጩ እንጀራ ጋር ቀላቅሽ አደራ። በጣም እግዚአብሔር ይስጥልን። እንኳን ደስ ያላችሁ ሁላችሁም፣ በዚህ ስራ ላይ የተሳተፋችሁ በጣም ደስ ብሎናል። ሁላችንም በርቱ። ሁሉም ሰው ከጎናችሁ ይቆማል ብለን እናስባለን። እናመሰግናለን። መልካም ጊዜ። በኢትዮጵያ በኬንያና በታንዛኒያ የሚገኙ ወጣቶች የኢንተርኔትና የስልክ አጠቃቀማቸው ምን ይመስላል፣ በየሚኖሩበት አካባቢ የሚያገኙት አገልግሎትስ በሚሉ ጥያቄዎች ላይ እንዲወያዩ ሦስት እንግዶችን ጽዮን ጋብዛለች። እንግዶቹ ራሳቸውን በማስተዋወቅ ይጀምራሉ። ባላለው ከዳረ ሰላም ታንዛኒያ ነው። ዮሀንስ ባላለው ከአዲስ አበባ ኢትዮጵያ። ፋሲል ግርማ እባላለሁ ከናይሮቢ ኬንያ። ሜሮን፣ ኢንተርኔት እንዴት ነው የምትጠቀሚው? ስልክ እንዴት ነው የምትጠቀሚው? ታንዛኒያ ታንዛኒያ የተለያዩ ሰርቪስ ፕሮቫይደሮች አሉ። አንቺ የምትመርጭውን ሰርቪስ ፕሮቫይደር ትወስድና ፓኬጆች አሏት። የየቀኑ አላቸው ታላቸው፣ የወር አላቸው። እኔ የወሩን አስጠባልሁኝ አልትም፣ ወሩን ሙሉ አንድ አስገድ ከሆነ እስከ ሰላሳ ድረስ ተጠቀማለሁ እያለ ምንም መቋረጥ። ኢንተርኔት ስትጠቀሚ ገደብ አለው? ገደብ ይሰጥሻል፣ ኢንተርኔት አጠቃቀምሽን በተመለከተ ነው ወይስ የፈለግሽውን ነገር ከፍተሽ ማየት ትችያለሽ? እንደ ፊልም ማየት ትችያለሽ ወይ ስልክሽ ላይ? ምንም አይነት ገደብ የለውም። ዛሬ ሶስት ሰዓት አስገብቼ ከሆነ የዛሬ ወር ኤግዛክትሊ በዚህ ሰዓት ሶስት ሰዓት ላይ ያቆማል። እስከዛ ሰዓት ድረስ የፈለግኩትን ነገር አለ የፈለግኩትን እሰራለሁ። ኢሜይል እንደፈለግኩ እጠቀማለሁ። ዩቲውብ ላይ ገብቼ እንደተፈለግኩ ቪዲዮ ማየት እችላለሁ። ዳውንሎድ ማድረግ እችላለሁ። ላፕቶፕና አገናኞቼ እንደ ሆቶት መጠቀም እችላለሁ። ሌላም ሰው የእኔ ላፕቶፕ ሆነ የሌላ ሶስተኛም ሰው ፈክቼ መጠቀም ይችላለሁ። ያለ ምንም ገደብ ነው የምንጠቀመው። ፋሲልስ፣ እስቲ አንተ ኬንያ እንዴት ነው የምትጠቀመው? እዚህ አራት የስልክ አገልግሎት ሰጪ ድርጅቶች አሉ። ሳፋሪኮም፣ ኤርቴል፣ ኦሬንጅ እና ዩ የሚባሉ የስልክ አገልግሎት ሰጪዎች አሉ። ሁሉም ደግሞ የኢንተርኔት አገልግሎትም አብረው ይሰጣሉ። ትልቅ ውድድር አለ በመካከላቸው እና ለተጠቃሚው የተሻለ አገልግሎት ለመስጠት የተሻለ የአየር ሰዓት እና የተሻለ የኢንተርኔት ካፓሲቲ አገልግሎት ለመስጠት ስለሚወዳደሩ ተጠቃሚው ጥሩ አገልግሎት ያገኛል። በወር ምንድን ነው የምትጠቀመው አንተ ኢንተርኔትና ስልክ እንዴት ነው የምትጠቀመው? እኔ ሁለት አገልግሎት ሰጪዎች ነው የምጠቀመው፣ ከሰፋሪኮምና ኤርቴል እጠቀማለሁ። አሁን ኢንተርኔት ደግሞ ሌላ ራሱን የቻለ ኢንተርኔት አገልግሎት ሰጪ እና የቴሌቪዥን አገልግሎት የሚሰጥ ዙኩም ይባላል። የዋይፋይ ቤት የምጠቀመው እሱን ነው ከዛ በተጨማሪ ግን ሞባይሌ ላይ የሁለቱንም የኤርቴልንም የሳፋሪኮምንም እንደ እንዳስፈለገኝ ሁኔታ እያቀያየርኩ እጠቀማለሁ። እያጠፋህ እያበራህ ነው ኢንተርኔት የምትጠቀመው ወይስ ያልተገደበ የኢንተርኔት አጠቃቀም ነው ያለልክ? እንደ ታንዛኒያ ከሞላ ጎደል ሜሮን የገለጸችውን አይነት ቢሆንም የምፈልገውን ያህል የኢንተርኔት መጠን በስልኬ ይገዛለሁኝ። ማጥፋት ማብራት የሚባል ነገር አያስፈልገኝም። ከተጠቀምኩ በኋላ ያ ካለቀ እንደ አዲስ ገዝቼ ይጠቅማል። ዮሐንስ፣ የኢትዮጵያን ሁኔታ ንገረን እስቲ፣ እንዴት ነው ኢንተርኔት የምትጠቀመው? እዚህ ኢትዮጵያ ውስጥ አንድ የቴሌኮም ካምፓኒ ብቻ ነው ያለው ኢትዮ ቴሌኮም የሚባል ከእነሱ ነው የምጠቀመው። ያው ሌላም አማራጭ የለንም። የምጠቀመው እኔ አሁን የኢንተርኔት ፓኬጅ ያላቸው ስሪ ጂ ኢንተርኔት ያው በሳይዙ አንድ ጂቢ ሁለት ጂቢ ሶስት ጂቢ እየተባለ የሚሰጥ ሳይዝ አለ። በሱ ሳይዝ መሰረት ነው የምንከፍለው። በዳውንሎድ መጠኑ ማለት ነው። ለምሳሌ ነው የምጠቀመው አራት ጂቢ ኢንተርኔት አለ። በወር አንድ ሺህ ብር ነው የምከፍለው። እሱንም አብቃቅቼ በጥንቃቄ የምጠቀም ከሆነ ነው እንጂ ቁጭ ብዬ የምጠቀምበት በአንድ ቀንም በሁለት ቀንም ልጨርሰው ችላለሁ። የአራት ጂቢ ፍላሽ ዲስክ ወይም አምስት ስድስት ሲዲ የሚሆን ፋይል በፊልም ብንመነዝረው አንድ አራት አምስት ፊልም እንደማለት ነው መሰለኝ ካልተሳሳትኩኝ። ግን ግራም መፈሰቀኝ የሚጫነውም የሚወርደውም የሚላከውም ኢሜል የምትቀበዩም ኢሜል ማህበራዊ ድረገጽ ላይ የምታጠፊው ጊዜ፣ የምታዳምጩ ሙዚቃ፣ ዜናው ሁሉ ተደማምሮ አራት ጂቢ ከሞላ ይቆማል። ያ ማለት አንድ ድረገጽ ላይ ብቻ ራሱ አራት ጂቢ የሚሆን ነገር አታገኝም ማለት አይደለም። ጫም ያለ መጽሐፍ ራሱ ላውርድ ብትይ አራት ጂቢ የሚሞላበት አጋጣሚ ይኖራል። ከዛ በተረፈ ስልክ አጠቃቀሚ ያው ከራሱ ከኢትዮ ቴሌኮም ነው የምጠቀመው። አቆጣጠሩ በደቂቃ ነው የሚቆጥረው። በመጣበት ስልክ ላይ ኢንተርኔት ሆን አድርገን ስንጠቀም እንደዛው በዳውንሎድ ነው የሚቆጥረው። ስለዛ ኢንተርኔቱን አጥፍቶ መጠበቅ አለ። የተወሰነ ነው አጠቃቀማችን። ከፈልከው መጠን ሀያ አራት ሰዓት ያልተገደበ የኢንተርኔትና የስልክ አገልግሎት ያልተገደበ የቴክስት መሴጅ እና የሚያገር ውስጥ ጥሪዎች አሉ። ያልተገደበ ለስልክ ሳይሆን ለኢንተርኔት አለ። ለስልክ በመስመር ሰብስክራይብ አድርገሽ በስልክ ትጠቀሚያለሽ። በወር የምትከፊው አለ። እሱም በምትጠቀሚው ልክ ነው እንጂ የተገደበ ነው። ኢንተርኔት ጋር ስንመጣ ግን ያልተገደበ አገልግሎት የሚሰጡበት አጋጣሚ አለ። ከፍ ያለና በግለሰብ ደረጃ አቅም የማይፈቅደው አይነት ነው ገንዘቡ የሚጠየቅ የሚጠየቀው ሜሮን ስንት ብር ነው የምትከፍዩ? አሁን ኢንተርኔት የምጠቀመው ወደ ኢትዮጵያ መነዝረው ሁለት መቶ ሀምሳ ብር ማለት ነው ያልተገደበ ኢንተርኔት ትጠቀማለች። የመደወያ ግን አንድ ሺ የምገዛው ለወሩ ሀምሳ ሺህ ነው የሽልንግ፣ የምከፍለት ሀምሳ ሺ ታንዛኒያ ሽልንግ ማለት አምስት መቶ ብር ነው። አንድ ሺህ ደቂቃ ለወር ይሰጡሻል። እሱን ነው ሁሉ የማስገባ እና የምጠቀመው። ወር ከወር ያደርግልሽ። ስለዚህ ሁለት መቶ ብር ኢንተርኔት እና አምስት መቶ ሀምሳ ሰባት መቶ ሀምሳ በሰባት መቶ ሀምሳ ብር ስልክም ኢንተርኔትም ታገኛለሽ። ተዋር ዮሐንስ በደም አውርቼ ለሜሮን ጥያቄ አለ። ከዚህ ጋር የተያያዘ ከኢትዮጵያ ጋር የተያያዘ አሁን እሷ ስትናገር የተሻለ ተጠቅማ የምትፈልገውን ሁሉ አድርጋበት ነው ኢንተርኔቱ ላይ። እኔ እንዳልኩሽ ደግሞ የሶስት ደቂቃ የአራት ደቂቃ ቪዲዮዎችን መመልከት ብፈልግ በቀን ተሳ ጥንቃቄ ነው። እሱንም ወሩ ከማለቁ በፊት ሌላ ተጨማሪ ብር እንደምከፍል ስለማስብ በጥንቃቄና በመሳቀቅ ነው እንጂ እሱንም አንዱ ወር የሚያደርሰኝ እንደ ልብ የሆኝበት አንድ ሺህ ብር ከፍ ያለው ብዬ አይደለም እምልሽ። ልዩነቱ ሩቅ ለሩቅ ስለሆነ ማቀራረብና ለመጠያየቅም አይመችም። በተጨማሪም አማራጭ ካምፓኒዎች ስለሌሉ እዛኛው ጋር ሊሄድ ማለት አልችልም እ እሷ ደግሞ እዛኛው ጋር ሊሄድ ማለት ትችላለች። ሁኔታው አንድ ስላልሆነ ልምዱም አንድ አይደለም። እኛ ጋር የተለያዩ ሰርቪስ ፕሮቫይደሮች ስላሉ ለውድጅቡም ስላለ አሁን ቀደም ናይሮቢው ልጅ እንዳለው እኛ ጋም ቮዳኮም አለ፣ ኤርቴል አለ፣ ሲጎ አለ፣ ሲልሚሳላ አለ፣ ስማይል አለ፣ ሃሎቴል አለ። ወደ ስድስት ሰባት ድርጅቶች አሉ። እኔ አሁን ሶስቱን እጠቀማለሁ። እናንተ ጋር አንድ ፕሮቫይደር ብቻ ስላለው ከሰዎቹ ጋር መገናኘቱን እስከፈለግሽ ድረስና ኢንተርኔትን ለተለያዩ የግልም ሆነ የሙያ ጥቅሞች እጠቀመዋለሁ ብለሽ እስካሰብሽ ድረስ አማራጭ የለሽም። ዝም ብለሽ ባለው ነገር እሱን የምትከፊበትን አቅም ለማጠናከር ትሞክር ያለሽ እንጂ ቆይ እዚህ ጋር ብለሽ አኩርፈሽ ሌላ ቦታ ለመሄድ ድሉም በሩም የለም። ፋሲል ለዮሐንስ፣ ከናይሮቢ ጋር አንተ ካለህበት ጋር ዮሐንስ ከገለጸው ጋር አነጻጽረህ ጠይቀው ነገር አለ ትል ጠይቀው። ምፈልገው አንድ ነገር ትልቁ እድል እዚህ ያገኘውት ላይቭ ስትሪሚንግ ወይም ቀጥታ የሚተላለፉ ፕሮግራሞችን ኢንተርኔቱ ሳይዘገኝ መከታተል እችላለሁኝ። በዚህ ላይ ስካይፕ ለማውራትም በቪዲዮ ቻት ለማድረግም ቢሆን በጣም አመቺ ነው፣ ፍጥነቱ ጥሩ ነው። አንዴ ደግሞ አንሊሚትድ የሆነ ያልተገደበ ለወር ወይ ለሳምንት ከገዛሁኝ የኢንተርኔት አገልግሎቴ የቱንም ያህል ዳውንሎድ ባደርግ፣ ላይቭ ስትሪሚንግ ብከታተል፣ ቪዲዮ ባይ አይቋረጥም። እስከ ሳምንት እስከ ገዛው ጊዜ ድረስ ገደብ ድረስ ወይም ለአንድ ወር ከሆነ እስከ ወር ድረስ እንደዛ አይነት አገልግሎት አሁን ተጀምረዋለሁ ኢትዮጵያ ውስጥ የሚለውን ያልተወሰነ አገልግሎትም ይባላል። ከፍ ባለ ብር በወር ከፍለ አለ ገደብ የምትጠቀሙ ደግሞ በዋይፋይ ለሰዎች የምታጋራው አይነት አገልግሎት አለ። እሱን ግን ለግለሰብ ለቤት ለቤት ጥቅም የሚሆን አይነት ነገር አይደለም። አንደኛ ገንዘቡንም አችለውም ብሩ በዛ ይላል። ያልተገደበ መሆኑን ስታስብ እንግዲህ የተገደበው አራት ጂቢ በአንድ ሺህ ብር ከተሸጠል ያልተገደበ ሲሆን ከፍ ይላል ብሩ። እኔ ያው በቤተሰብ ደረጃ ስለሚጠቀምበት ኮኔክሽኑን ዋጋውንም ለማጣራት አልሞከርኩም። ግን ለንግድ ወይ ለቢሮ አገልግሎት ካልሆነ በስተቀረ ለቤት ጥቅም የሚሆን ነገር አይደለም እሱ እዚህ ዋይፋይ ለግለሰብ ለቤተሰብ መያዝ በጣም የተለመደ ነው። እኔ እንኳን የቤት ውስጥ የራሴ ዋይፋይ ይኖረኛል። ከዛ ሩሜቶቼም ሼር ያደርጋሉ በኮምፒተራችንም በሞባይላችን ይጠቀማል። እያንዳንዱ ቤት በሚባል ደረጃ አብዛኛው የራሱ የሆነ ዋይፋይ አለው። ለመስሪያ ቤት ሳሳም ግለሰብ የሚጠቀመው ነው። ዋጋውም የቱንም ያህል ውድ አይደለም፣ በጣም አነስተኛ ነው። ለምሳሌ እኔ የሚጠቀመውን ብነግር ሶስት ሺ አምስት መቶ ሺሊንግ ነው፣ ሶስት ሺ ሶስት መቶ ሺሊንግ ወደ ሰባት መቶ ብር የሚደርስ ነው። በእርግጥ እዚህ ያለው የገንዘብ አጠቃቀምና አገር ቤት ያለው የገንዘብ አጠቃቀም በተወሰነ መልኩ ይለያል። እዚህ የገንዘብ እንቅስቃሴው ፈጣን ስለሆነ ገንዘብ የማ ማግኘቱም እዛ ማጣቱም ል እንደዛው ነው። ዋይፋይ በግለሰብ ቤት መኖር ትልቅ ነገር አይደለም። ማንኛውም ሰው ሊኖረው የሚችለው ነገር ነው። አሁን እንዴት ነው እየተለመደ ነው በየቤቱ። እኛ በቤት ደረጃ እንግዲህ ትልቅ ነገር ሆኖብን እየተጠቀምነው አይደለም። ለግለሰብ እንደ አንድ ሰው አንድ ሺ ብር በወር ለኢንተርኔት መግቤ በወር ስንት አግኝተህ ነው የሚለውም እኮ ጥያቄው ይመጣል። ቀጥሎ አንድ ሺ ብር ብዙ ብር ነው። ለአንድ ሰው ደሞዝ ተብሎ ሊከፈለው የሚችል ገንዘብ ነው። አሁን እዚህ አንድ ሺ ብር ማወጣ ከሆነ የራሴ የሆነ ዋይፋይ ይኖረኛል እንደዚህ ሞባይልም ላይ የፈለግኩትን ያህል ዳታ ጭኜ ከወር እስከ ወር መጠቀም ይችላሉ። አንድ ሺ ብር ለኢንተርኔት እና ለስልክ በጣም ብዙ ነው። እዚህ ሀገር ዋይፋይ ያስጠቅመሃል ከወር እስከ ወር ለስልክህም፣ እንዲሁ ተጨማሪ የአየር ሰዓት እና የኢንተርኔት ዳታ መግዛት በአንድን መግዛት ትችልበታለህ። ሜሮንም ያለችው እሱን ነው። ዮሐንስ፣ አንድ ሺ ብር በወር ያለው ብዙ ነው። አንድ ሺ ብር በኢትዮጵያ የኑሮ ደረጃ ትንሹ እንኳን የደሞዝ መጠን አምስት መቶ ሰላሳ ብር አካባቢ ነው። ስለዚህ የኑሮ ደረጃቸው ዝቅ ያሉ ሰዎች፣ ለምሳሌ የወር ገቢያቸው ከአንድ ሺ ብር በታች የሆኑ ሰዎች በየሀገራችሁ ያለው የኢንተርኔት አጠቃቀም ምን ይመስላል ከፋሲል ጀምር እዚህ ከካርዶቹ ማየት ይቻላል የአስር ሳንቲም ካርድ አለ የሀያ ሳንቲም አለ ከዛ የሀምሳ ሺሊንግ የመቶ ሺሊንግ እያለ እስከ አንድ ሺህ ሺሊንግ ነው ከዛ በኋላ የሚፈልግ ሰው ከአንድ ሺህ በላይ መሙላት ይችላል እና እንደየ አቅማቸው ሞልተው ካርዱን መጠቀም ይችላሉ አንዳንዴ ነጻ ዋይፋይ ማግኘት ዕድሉ የሰፋ ነው። በጋራ ጎረቤታሞች ሸር ያደርጋሉ። ሙሉ ለሙሉ መክፈል የማይችሉ ከሆነ ስልክ ላይ ደግሞ በአቅማቸው እንዲሞሉ በሁሉም ስልክ አገልግሎት አቅራቢ ድርጅቶች ከአነስተኛ እስከ ከፍተኛ ድረስ የስልክ መሙያ ካርዶች ስላሉ ያንን መጠቀም ይችላሉ። ታንዛኒያ ስሜሮን ዝቅተኛ ሰው ደግሞ ሊሞላው የሚችለው የየቀኑ ፓኬጅ አለ። ለሀያ አራት ሰአት ፓኬጆች አሉ። እሱም ሞልተው መጠቀም ይችላሉ። እና ሁሉም እንዳቅሙ መኖር ይችላል። ደግሞ የኑሮ ዝቅተኛ ስልሽ አሁን ከዛ ለአወዳደርበት ኢትዮጵያ ሜዚ በጣም ያለ እዚ ለምሳሌ የቤት ሰራተኛ ምንም ብለሽ ብትይ መንግስት እየደነገገላቸው የወርሃዊ ገቢ መቶ ሀምሳ ሺህ ማለት አንድ ሺህ አምስት መቶ ብር ነው በኢትዮጵያ። እና ከኢትዮጵያ የተሻለ ይህን ኖራል። ዮሀንስ ሰው የመገናኘት ፍላጎት አለው። ዘመናዊነትም ስለሆነ ቴክኖሎጂም ስለሆነ እሱን ለመጠቀም ፍላጎትና ጉጉት እንዳለው በተለያየ መልኩ ትገነዘብያለች። ግን የአንድ ሺ ብር ገቢ ያለው ሰው ኢንተርኔት እንዴት ነው የሚጠቀመው ብሎ ለማወቅ በተለያየ መልኩ የገቢ መቀነስና የፍላጎት መጨመር የሚያያዙ ነገሮች ናቸው። የኢኮኖሚክስ ሀሳብ ነው። ገቢ ሲጨምር ፍላጎት ከፍ ይላል። ገቢሽ ዝቅ ባለ ቁጥር ደግሞ ወጪዎቹን እየቀነሽ ነው የሚሄዱ እና፣ ግን የአምስት ብር ካርድ፣ የአስር ብር ካርድ፣ የአስራ አምስት የሀያ አምስት እያለ የሚሄዱ ካርዶች አሉ። አማራጮች ለሞባይል ስልክ ላይ ኢንተርኔት መጠቀም ለሚፈልግ ሰው እነሱ እንዳአማራጭ ይሆናሉ። አምስት ብሩን ካርድ ብትሞይ ግን ስድስት ደቂቃ ስልክ መወራት ማለት ነው። የአምስት ብር ካርድ ወይም ደግሞ አስራ አምስት ስሜት እንደ ማለት ነው። አሁን የከፍታና የዝቅታ ነገር ይመስላል ሳወራው፣ ግን የአንድ ሺህ ብር ገቢ ያለው ሰው ኢንተርኔት የመጠቀም ፍላጎት ይኖረዋል ብለሽ አታስብ በልቶበት ለሱ ክራይ ከፍሎ ለሱ ሳሙና ገዝቶ ለእሱ የጥርስ ብሩሽ ገዝቶ አይሆንም። ስለዛ ፍላጎቱን ነው የሚገድበው። ኢንተርኔት ካፌዎች ታያቸዋለሽ ሪፍሬሽ እያደረጉ ይሞክራሉ። ያ ደግሞ ብሮድባንድ ስለሚሆን ብዙ ጊዜ ፍጥነቱም ጥሩ አይደለም ወይ ደግሞ ይቋረጣል ኮኔክሽኑም። ትናንትና በአጋጣሚ ኢንተርኔት ካፌ ነበርኩኝ። ቪዲዮ ላወርድ ጊዜ አልሰራም አለኝ አይሰራልኝ። ግን አስር ብር ነው አስራ አንድ ብር ከፍዬ ወጣሁ። እኔ አሁን የምጠቀመው ኢንተርኔት ኮኔክት አድርጌ ዊንዶውስ ምንም አፕዴት እንዳያደርግብኝ አድርጌው ነው የምሰካው። ኦንላይን አፕዴተሮቹን ኦፍ ኦፍ አድርጊያቸው አጠፋፍቼ እቀመጣለሁ። ምክንያቱም አፕዴት የሚያደርግ ከሆነ ለወር የገዛሁት ኢንተርኔት በአንድ ቀን ሊያልቅብኝ ይችላል። ካለቀ በኋላ ደግሞ እየገዛው የምጠቀም ከሆነ የአምሳ ብር ካርድ የመቶ ብር ካርድ እየገዛ የምጠቀም ካልኩኝ ታሪፉ በጣም ነው ከፍ የሚለው የመጀመሪያውን ፓኬጅ በቀላ አገልግሎት እንደምትጠቀሚው አልነበረም፣ የሆነው ሶስታችሁንም በጣም አመሰግናለሁ። ግን ምን ተረዳችሁ? አሁን እኔ የተረዳሁት ልንገርሽ። አዎ አንተ የተረዳኸውን ንገሪኝ። እኔ አሁን ብርድ ላይ ሆኜ ነው ማዋራሽና፣ ግን የሚርገበገበው ለዛ ነው። ውጭ ላይ ሆኜ በሰው ሀገር ቅንት ብዬ አንዳንዴ በሆኑ በተለያዩ አጋጣሚዎች ከሀገር ውጭ ሲሆን የኢንተርኔቱ ፍጥነት ከሚማርኩሽ ነገሮች ይሄ አንድ ሙዚቃ አለ ጊ ሚ ዋን ሪዝን የሚል የትሬሲ ቻፕማን ጊቭ ሚ ዋን ሬዘን ቱ ስታይ ሄር። እኔ እዛ ውጭ በሄድኩበት ለመቅረት ኢንተርኔቱን ሪዝን አድርጌ ሰጣቸው ነበር። ፋሲልስ፣ ያው ምንጊዜም አነጻጸሪያችን ኢትዮጵያ ነው። ከዛ አንጻር በአነሰ ዋጋ የተሻለ አገልግሎት የኢንተርኔትና የስልክ አገልግሎት እያገኘ እንደሆነ ተገንዝብ ያለሁኝ ከዛ በተረፈ ኢትዮጵያ ውስጥ ያለው አገልግሎት በተወሰነ መልኩ ደካማ እንደሆነና የተሻለ አቅርበ ወክረብ እንደሚቻል በተለይ የግል የስልክና የኢንተርኔት አቅራቢ አገልግሎት በቺ ድርጅቶች ቢኖሩ የተሻለ አገልግሎት በዋና ከተማ ብቻ ሳይሆን በመላ ሀገሪቱ ሊሰጡ እንደሚችሉ ተገንዝቤያለሁ። ከውይይታችን የተረዳሁት ነገር ከኢትዮጵያ ጋር ነው ያው የምናነጻጽረው ያው ያለንበት ሀገር እንድናመሰግን አድርጎኛል። ኢትዮጵያ አንድ ሰርቪስ ፕሮቫይደር ብቻ ስላለ ነው። ከዛ በላይ ቢኖር ኮምፒቲሽንም ስለሚኖር አንዱ ከአንዱ ጋር ስለምንፎካከር የተሻለ ሰርቪስ ይሰጣል ብዬ አምናለሁ። ዮሐንስ እንግዲህ አንተ ላይ ነው ኢትዮጵያ ያለኸው ላይ ነው፣ ውድ ነው ተብሎ የተፈረደው እውነት ነው። ሶስታችሁም ውጭ ነው እና ያላችሁት፣ የጫሜ ቤትን ታቆታላችሁ አሁን ፈርሳል እና እየታደሰ ነገር ፈርሳል። ጫሜ ቤት ይባላል እንደ እናት ጓዳ ነገር ነው ቤቱ። በጣም ጣፋጭ ምግብ ነው የሚሰሩት፣ ጋዛንት ነው እና ሞታችሁ አመስግን ብላ ነው የሚሉት። እና እናንተም አመስግናችሁ ብሎ ኢንተርኔቱን እኔም አመስግኝ አለው። ፋሲል ከናይሮቢ በጣም አመሰግናለሁኝ፣ ሜሮን ተስፋዬ ከታንዛኒያ፣ ዮሐንስ ሞላ ከኢትዮጵያ በጣም አመሰግናለሁ። እሱ እናመሰግናለች። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሀገሪቱን ምሁራን ሰብስበው ካነጋገሩ ጥያቄዎችና አስተያየቶችንም ሰምተው መልስና ማብራሪያ ከሰጡ ቀናት እየተቆጠሩ ነው። ምንም እንኳ ይህንን ቀደም ሲል መለስ ዜናዊ አካሄደውት ከነበረው ተመሳሳይ ውይይት ጋር የሚያነጻጽሩ አንዳንድ ሰዎች ያንን ያህል ክብደት ግልጽነትና ድፍረት አልነበረውም ቢሉም፣ ሌሎች ደግሞ በስብሰባው ላይ የተገኙትን ጨምሮ የጠቅላይ ሚኒስትሩ እንዲህ አይነት መድረክ መፍጠርና ምሁራኑ የሚሉትን ማዳመጥ አግባብ እንደሆነ ይናገራሉ። እንዲያውም እንዲዘወተርም ይጠይቃሉ። ውይይቱ ከተካሄደ ወዲህ ቀናት በሳምንታት እየተመነዘሩ ነው። ሰው የዚያን ውይይት ይዘት እያብላላ ነው። ለመሆኑ የዚህ መድረክ ፋይዳው ምንድን ነው? አንዳንዶች እንደሚሉት የይስሙላና ፊት የማሳመሪያ ወይስ በተቃራኒ ያለ አስተያየት ያላቸው እንደሚሉት እረኛ፣ ምን አለ አዝማሪ ምን ዘፈነ አልቃሽ ምን ገጠመች ለማለት የፈረሱን እህህ ከፈረሱ ከራሱ ለመስማትና ለችግሮች ያንጀት መላ ለመሻት ከዚያ መድረክ ምን ታየው? ምን ጠባልልዎ? ቁም ነገር አዩ ወይስ ፌዝ? እንነጋገርበት ወይስ እንርሳው? እርስዎ የምሁራንን ተሳትፎ እንዴት ታዘቡ? ጠቅላይ ሚኒስትሩንስ በተከታታይ በምናዘጋጃቸው መድረኮች ትችቶቻችሁን እናስተናግዳለን። የአድማጮችን አስተያየቶች፣ የፖለቲካ መሪዎችን መልእክቶችና ትችቶች፣ የባለሙያዎችን ፍተሻዎች እየያዝን እንመላለሳለን። ለዛሬ በመድረኩ ላይ የተነስተው ከነበሩ ጥያቄዎች የታሪክ ምሁሩ ፕሮፌሰር ባሕሩ ዘውዴ ያነሱትን ጥያቄና ጠቅላይ ሚኒስትሩ ከሰጧቸው መልሶች አንዳንዶቹን መለስ ብለን እንቃኛለን። በመግቢያ ንግግሩ ላይ ያነሷቸውን ሁለት ነጥቦች ተመርኩዤ ነው ጥያቄ የማቀርበው። አንደኛው የኢትዮጵያ ሕዳሴ የሚለው ፣ ሁለተኛ ደግሞ ሀገራዊ መግባባት የሚለው ነው። እና መሰረታዊ የሆኑ ሀሳቦች ናቸው፣ ሁለቱን የምቀራቸው ናቸው። የኢትዮጵያ ሕዳሴ መቼም ከታሪክ ጋር የተሳሰረ ነው እና ሕዳሴውን የተሳካ ለማድረግ የሀገራችንን ታሪክ በሚገባ ማጤን፣ በጎ በጎውን አውጥተን፣ እሰጦቹን አስወግደን፣ ቅድም የተጠቀሰውን ሀገራዊ መግባባት ለማምጣት መቻል ይኖርብናል። እንዳሉት የኢትዮጵያ ታሪክ በጣም ረጅም ነው። ለኢትዮጵያውያን ኩራት ነው። ለውጮችም አድናቆትን ያተረፈ ታሪክ ነው። እንደዚሁ በዚሁ አንጻር የታሪክ ምርምርና ጽሁፍ ረጅም ዓመታት ያስቆጠረ ነው፣ ከነጉድለቶቹም ጋር በዘመናዊ የኢትዮጵያ ታሪክም የታሪክ ክፍለ ትምህርት ከተመሰረተ ከሃምሳ ዓመት በላይ ሲሆነው፣ የተለያዩ ክንዋኔዎች ከስልጠና እስከ ምርምር፣ ሌላው ቀርቶ አሁን የፖለቲካ አጀንዳ በሆነው በብሔር ብሔረሰቦች ታሪክ ላይ ሁሉ ፈርቀዳጅ የሆነ ምርምር ያካሄደ ክፍለ ትምህርት ነው። ነገር ግን አሁን በአሁኑ ጊዜ በኢትዮጵያ ታሪክ ወይም በኢትዮጵያ ሀገራዊ ታሪክ ላይ ከፍተኛ ብጅታ ይታያል። ይሄ ብጅታ የሚመነጨውም የብሔር ብሔረሰባዊ ታሪክንና ሀገራዊ ታሪክን ለማጣጣም ችግር እየተፈጠረ በመሆኑ ነው። ብዙ ጊዜ እንደውም ከሚያቀራረቡን ይልቅ የሚያራርቁንን ማጋነን የተለመደ ሆኗል። ብሔር ከብሔር ከማናቆር ያላለፈ ፋይዳ የሌለው ሀውልት እስከ መስራትም ተደርሷል። ለዚህ ምክንያት ይሆናል ብዬ የምገምተው ወይ የምንገምተው አጠቃላይ የኢትዮጵያ ታሪክ ትምህርት በፊት ይሰጥ የነበረው በአሁኑ ጊዜ ወይም ለተወሰኑ ዓመታት አስር ዓመት ገደማ ይሆናል በዩኒቨርሲቲ ደረጃ መሰጠት ማቆሙ፣ ሁለተኛ የሰባ ሰላሳ ፖሊሲ ተግባራዊ ከሆነ በኋላ ይህንን ለመቃወም አይደለም ግን ያሉትን ችግሮች ለማመልከት ነው። እንደ ታሪክ ባሉ ትምህርቶች ላይ ከፍተኛ ጫና በማድረሱ አሁን ብዙ ጊዜ የሚያጋጥመኝ አሰች ጥያቄ የታሪክ ለትምህርት ተዘግቷል የሚባለው እውነት ነው ወይ የሚለው ነው። እና እነኚህ ችግሮች አሉ። እና እነኚህን ችግሮች አስወግዶ አገራዊ መግባባት ለመፍጠር የህዳሴችንም ጉዞ ታሪካዊ መሰረት እንዲኖሩ ለማድረግ መንግስት ምን አይነት ፖሊሲ ለመቅረጽ አስቧል? አመሰግናለሁ። ከዚህ በኋላ ሌሎች አስተያየቶችም ተሰጥተዋል። ለዛሬ ወደ ጠቅላይ ሚኒስትሩ እንሸጋገርና ያነሷቸውን አንዳንድ ነጥቦች እናስታውስ። ቀድመው የተናገሩት ሁሉም ተናጋሪ ምሁራን በኢትዮጵያ ህዳሴ ጉዳይ ላይ የሐሳብ ልዩነት እንደሌላቸው ማረጋገጣቸውን ነው። ህዳሴ ቀስቃሽና ኮርኳሪ መርህ መሆኑን፣ ኢትዮጵያ የምትገነባቸውን ግዙፍ የልማት አውታሮች ህዳሴ እያለች እንደምትሰይማቸው ገልጸዋል። ጠቅላይ ሚኒስትሩ የኢትዮጵያውያን የጋራ እጸጾች ካሏቸው መካከል ስለ መቻቻልና ስለ መደማመጥ፣ ስለ መሐሪነትም ተናግረዋል። ጠቅላይ ሚኒስትር ኃይለማርያም እኛ ችግር የለብንም ብዬ ክሌም አላደረግም ቢኮስ ከእናንተ ውስጥ የፈለግነን ተመሳሳይ እናንተም ችግር አለባችሁ ስለዚህ የማስተናገድ ጉዳይ የእልከኝነት ጉዳይ ኮምፕሮማይዝ የማጣት ጉዳይ የጋራችን ነው ፖለቲካ ፓርቲዎች ብቻ አይደሉም ህብረተሰቡ ውስጥ እልከኛ ነው አንድ አፍሪካዊ ጓደኛዬ የነገረኝ ልንገራችሁ እናንተ ኢትዮጵያውያን አልሸነፍ ባይነት በጣም ያጠቃችኋል እኛ ጋር ቢሆን የተወሰነ እንወያይና ኮምፕሮማይዝ ተደራርገን ወደ ስራ እንገባለን እናንተ ጋር ግን ሞቼ እገኛለሁ የሚል ሰው ብዙ ነዋል እንደ ባህል ባህላችንን መቀየር ያለብን ጉዳይ አለ። ቅድም ያልኩትም አንዱ ይሄ ነው። የዴሞክራሲ ባህል ዝም ብሎ የሚመጣ አይደለም። ከህብረተሰብ ጋራ ተያይዞ የሚመጣ ባህል ነው ያለ። ስለዚህ ሞቼ እገኛለሁ የሚል እልከኝነት አያዋጣንም። ዴሞክራቲክ ካልቸር ኮምፕሮማይዝ ማድረግ፣ የሌላውንም መስማት ማዳመጥ፣ የብዙ ሀሳብ ብዙነትን ማስተናገድ መቻል አለብን። የብሄር ብዙህነት ብቻ አይደለም፣ የሃይማኖት ብዙህነትን ማስተናገድ ብቻ አይደለም፣ የሀሳብ ብዙነትንም ማስተናገድ መቻል አለብን። ይሄ ካልሆነ ዘላቂ የህዳሴ ጉዞ የሚባል ነገር ሊኖር አይችልም የሚል ኮንቪክሽን አለ። በእኛ በኩል ይህን ጠንቅቀ እናውቃለን። ተግባራዊ ስናደርግ ችግሮች አሉ። አዋል ያለ መብሰል ያለ መማር ከካልቸር አኳያ ያለ ችግር አለ። እውነት ለመናገር እኔ ይህን ነገር የተረዳሁት በሁለት ሺህ ሁለት ምርጫ ላይ ኢህአዴግን ወክለህ ከተቃዋሚዎች ጋር ተደራደር ተብዬ ተመድቤ ነበር። እስኪ አፍንጫ ድረስ እስከሚመጣ ድረስ ቋቅ እያልህ ነው የምትደራደረው። እውነት ነው የምናገር ያለሁት በጣም ቀላሉ ነገር ውስብስብ እናደርጋለን። ችግር ከመፍታት ይልቅ ማወሳሰብ፣ ማወሳሰብ፣ ማወሳሰብ። ስለዚህ በቅንነት ለመስራት የምትፈልገውን ነገር ይወሳሰባል። እናም ይሄ ካልቸር በደንብ ማየት አለብን፣ እንደ ህብረተሰብ ማየት አለብን። የመሸካከም፣ የመቻቻል፣ የመደማመጥ፣ አንዱ አንዱን የማስተናገድ፣ ማንግባባም ከሆነ በሰላማዊ ሁኔታ ተሳስመን የምንለያይበት ካልቸር መምጣት አለበት። ሳንግባባ ስንቀር የምንታኩስበት ሁኔታ መኖር የለበትም። ይሄ ነገር በደንብ ኢንትረንችት መሆን አለበት። በእኛ ሀገር ከደመላሽ ጀምሮ ማለት ነው መስተካከል አለበት። ምህረት የሚያደርግ ልብ መኖር አለበት። የምናስተካክላቸው ጉዳዮች አሉ። ይሄ በፓርቲዎች ይንጸባረቃል። በአንድ ወቅት አብዛኛው ሰው የሚተዋወቅ ነው። በዛ ሙቭመንት ውስጥ ያለፈ ሰው አብዛኛው የሚተዋወቅ ነው። የዛም ጊዜ ቢሆን ጥሎ ማለፍ የዜሮ ድምር ፖለቲካ የበላይነት ይዞ የቆየበት ሀገር ነው። ሶ ሁሉም አሸናፊ የሚሆንበትን ፖለቲካ ለማራመድ የአስተሳሰብ ለውጥ ያስፈልገናል። በእኛም ውስጥ፣ በሌላም ውስጥ ያስፈልጋል። ከእናንተ ጋርም ስንወያይ በአምስት ዓመት እውቅት ውስጥ ከሌሎች ኃይሎች ከሙሉ ጋር እንወያይ ስንልም ይህን ታሳቢ ያደረገ ነው። ምናልባት ኮንትሪቡት ሊያደርግ ይችላል በሚል ከእነዚህ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ካነሷቸው ነጥቦች ብዙዎቹን የራሱ የኢህአደግ ችግሮች ናቸው የሚሉ ጥቂት አይደሉም። ቀደም ሲል ለተደመጠው የፕሮፌሰር ባህሩ ዘውዴ ሀሳብ መልስ ሲሰጡ በኢትዮጵያ ታሪክ ጉዳይ ላይ ብዥታ እንዳለ ተናግረዋል። ጠቅላይ ሚኒስትሩ የመጀመሪያው ጥያቄ ፕሮፌሰር ያቀረቡት አሁን ኢትዮጵያ ላይ ያለ ብዥታ የኢትዮጵያ ሕዳሴ ጉዳይና ጥያቄ ሲነሳ መፈታት አለበት የሚል እምነት አለ። አገራችን ታሪኳ የበርካታ ዘመናት ታሪክ እንደሆነ ሁሉም ሰው መግባባት አለበት የሚል እምነት አለን። ይሄ ከዛ ነው የሚጀምረው አንዳንዱ የመቶ ዓመት ታሪክ አለን የሚል አለ፣ ሌላው ሌላ የሚል አለ። የተለያዩ ጉዳዮች ይነሳሉ። ነገር ግን ኢትዮጵያችን አሁን ያላትን ቅርጽ ይዛ ላትሆን ትችላለች፣ ግን ህዝቦቿ በይ ያሉበት ታሪክ የሰሩ ህዝቦች መሆናቸውን መገንዘብ ከቻል ይሄ ግንዛቤ በራሱ ረጅም ርቀት ይወስደናል። ስለዚህ የኢትዮጵያ ህዳሴ ጉዳይ ሲነሳ እንግዲህ ኢትዮጵያ ታላቅ አገር ታላቅ ነበረች፣ አሁንም ታላቅ መሆን አለባት የሚል ኮንቪክሽን ሊፈጠር የሚችለው ከዚህ ተነስቶ ነው። ይሄ የጋራ የሆነ ሀሳብ የጋራ የሆነ ሀይል ካልተፈጠረ በስተቀር በጋራ ለመትመም አያስችልንም። ስለዚህ የኢትዮጵያ ህዳሴ አጀንዳ ወይም የኢትዮጵያ ህዳሴ ቅርጽ በዚህ ደረጃ መሆን አለበት የሚለው ላይ መግባባት መቻል አለብን። ከደቡብ ጫፍ እስከ ትግራይ ጫፍ ያለ ኢትዮጵያዊ በሙሉ በዚህ አጀንዳ ዙሪያ መግባባት መፈጠር አለበት። በዚህ ጥያቄ ላይ ምሁራን መግባባት እንዲኖራቸው ጠይቀዋል። አቶ ኃይለማርያም ይሄ በለበጣ ሊሄድ የሚችል አይደለም የውስጥ ጉዳይ። ስለዚህ በዚህ አጀንዳ ዙሪያ አሁንም ምሁራን መግባባት መፍጠር ለእኛ ወሳኝ ነው የሚል ላይ መግባባት አለብን። ስለዚህ ነው ፕሮፌሰርም ምስማማው የኢትዮጵያ ታሪክ ከዚህ ነው የሚጀምረው። የኢትዮጵያ ታሪክ ጉዳይ ላይ መግባባት መፍጠር አለብን ሲባል ይህን ሬኮናይዝ ማድረግ አለብን በመጀመሪያዎቹ ት ዓመታት አካባቢ የነበረው የኢትዮጵያ ታሪክ የእያንዳንዱ የኢትዮጵያ ብሄር ብሄረሰብ ታሪክ ነው። ይሄን መቀበል ያስፈልጋል። የእያንዳንዱ የኢትዮጵያ ሕዝብ ታሪክ ነው። ይሄ መግባባት እንዲፈጠር የሚያደርግ አጀንዳ ነው። ስለዚህ የጋራችን የሆነ ነገር አለ። ከዛ አልፎ ደግሞ እያንዳንዱ ብሄር ብሄረሰብ በየራሱ ደግሞ ታሪክ አለው። የየራሱ ታሪክ ደግሞ የጋራችን የሆነውን የጋራ አድርገን የየራሳችን ታሪክ የሆነውን ደግሞ እናጎለብታለን። ህገ መንግስታዊ ስርዓታችን የሰጠው ይሄን መብት ነው። ስለዚህ ውሹት ብቻ ወይ አንዳንድ ሰው የብሄር ብሄረሰብ ህዝብ ኢሹ ሲነሳ የሚደነግጥ ሰው አለ ይሄ ነገር ይከፋፍለናል ያጠፋናል ብሎ ያስባል ለምን ለምንድን ነው የሚያጠፋን የጋራ ታሪካችን የሆነውን ይዘን የእያንዳንዱ ብሄር ብሄረሰብ እና ህዝብ ታሪክ ደግሞ ይዘን እነዚህ ሁለቱ እየተመጋገቡ ሄደው አገራችን የበለጠ ጠንካራ ያደርጓታል እንጂ ለምንድን ነው አገራችን ደካማ የምትሆነው የድክመት ምንጭ ሊሆን አይችልም የጥንካሬያችን ምንጭ ነው ይሄ ማለት ግን የጋራ ታሪክ አጥፍተን የየግል ታሪክ ይዘን እንሄዳለን፣ በሚል መንፈስ ከተቃኘ ግን አደገኛ ነው። ታሪኩ እኮ መሬት ላይ ያለው ነው። ማንም ሊፈጥረው የሚችል ጉዳይ አይደለም። ማድረግ የምንችለው ይህን ታሪክ አጥርተን ተመራምረን ይፋ ማድረግ። ታሪካችን ሁሉ አልጋ በአልጋ ነበረ ማለት አይደለም። ታሪካችን በጣም ጠንካራ ጎን አለው። በዚያው ልክ ደግሞ የተዛባ ነገርም አለ። ስለዚህ ጠንካራ ጎኑን አጎልብተን የተዛባው ነገር ትምህርት የምንወስድበት የማይጠቀምበት ሁኔታ በሚፈጥር መንገድ መቃኘት አለበት። የኢትዮጵያ ሕዝብ ከመለያየት ይልቅ አንድነትን እንደሚመርጥ ከጫፍ ጫፍ መመስከር ይቻላል ብለዋል ጠቅላይ ሚኒስትሩ። ግን ለሁሉም የሚጠቅም አንድነትን ብለዋል። የታሪክ ትምህርትን አስመልክቶና ፕሮፌሰር ባሕሩ ብሔር ከብሔር ጋር ከማናቆር ያለፈ ፋይዳ የሌለው ስላሉት ሐውልትም ጠቅላይ ሚኒስትሩ መልስ ሰጥተዋል። በእነዚህ ጉዳዮች ላይ የምናደርጋቸው ውይይቶች ይቀጥላሉ። ግለሰቦች እስር ቤት አላቸው ጠቅላይ ሚኒስትሩ ናቸው ያሉት። አንድ ነገር ልንገራቸው ቆይ በኢትዮጵያ ውስጥ አንድ ትልቅ ነጋዴ በቤት ውስጥ እስር ቤት አለው ቢባል ታምናላችሁ? እስር ቤት ከሰራተኞቹ መካከል እሱን ለማጋለጥ ትንሽ እንትን የሚል ካለ ወስዶ የሚያስርበት ነጋዴ ነዎት፣ ባይሆኑም ይህንን ማወቅ ይጠቅመታል። እውነት እንናገር ከተባለ በሀገራችን ውስጥ የሰረቀ ሰው ነጋዴ ሁሉ እንሰር ቢባል አንድ ሰው አይተርፍም፣ አንድ ሰው አይተርፍም። ይሄን ላረጋግጥ ትችላችሁ፣ ይችላሉ። ግብር በዝቶብዎታል፣ ቅናሽ የሚያስከጅሎ ሁኔታ ያለ አይመስልም የታክስ ስርዓታችን እና ገቢ መሰብሰብ የሚገባን ፖቴንሻል ከአፍሪካ አበረጅ በጣም ዝቅተኛ ነው። የአፍሪካ አበረጅ 15 በመቶ ሆኖ ሳለ የእኛ 11 በመቶ 12 በመቶ ነው ያለው። አሁን የሚያናድደው ፖሊሲ አለ። እነሆ መንግስት ፖሊሲ ሲያወጣ የሚያበሳጨው ሰው ይቅር ከተባለ ትክክል አይደለም። ድሮም እኮ ለማበሳጨት ነው ያወጣል። አዲስ አበባ እኮ አንዳንዴ የዋሽንግተን ጉትጎታ ሲበዛባት ለቀቅም ትላለች። አሜሪካኖች፣ ስም መጥቀስ አልፈልግም። አንዲት እህታችን አክቲቪስት ናት። አክቲቪስት ስለሆነች ይሄ መንግስት የአክቲቪስቶችን ፍሪደም ኦፍ ኤክስፕሬሽን ለመገደብ ብሎ ነው ያሰረው ተገቢ አይደለም ብሎ በሪፖርታቸው ያወጡ አምጦ ኦብጀክቲቭ ማስረጃ አለ አይደለም ብትሉ ከሆነ ኦብጀክቲቭ አይ ማቅረብ አንፈልግም። ነገር ግን እኛ ሰንስ የምናደርገው ይሄ ነዋል ብዙ እነዘነዙ

እራሳቸው ትኬት ገዝተው ዋሽንግተን ዲሲ ወሰዱ። በነጋታው በሆነ ቴሌቪዥን ወጣና እኔ እኮ ጀግና ነኝ፣ ይሄን መንግስት በጦርነት ለመፋለም የተዘጋጀው ሰው ነኝ አሉ። ከዛ መጡና እኛ ደግሞ ያዝናቸው ወጥረን። አክቲቪስት ነው ብላችሁ እኛ ማስረጃ ያለን እያልናችሁ ይኸው ለእናንተ ግንኙነት ስንለቀቅ፣ ግን አሁን አያችሁ አይደለም አለ ይቅርታ፣ አልመሰለንም። አዲስ አበባ ዋሽንግተን ላይ የተባለ ሁሉ እንደማይነቀንቃት ይወቁ። ሁለተኛውና ብዙ ሰዎችን የማያስማማው ጉዳይ የፖለቲካ እንቅስቃሴ የኢትዮጵያ ዜጎች እንቅስቃሴ ነው መሆን ያለበት የሚል መሰረታዊ መርህ ይዘን ነው የምንታገለው። አንዱ እዚህ ጋር ብዙ የሚያከራክረው አስር በመቶ ከውጭ የተቀረውም ዘጠና በመቶ ከሀገር ውስጥ ነው ገንዘብ ጀነሬት የምታደርጉት የሚል ነው። ህጉ ይሄ ነው። ሌላ አዲስ ነገር የለው። አይ አገራዊ ተቋማት በፖለቲካ ስራ መስራት ካለባቸው ለልምድ ልውውጥ የሚሆን አስር በመቶ ብቻ ነው። እኛ የእኛ አስተሳሰብ ገንዘብ የሰጠው ሰው ጌታ ነው። ስለዚህ የኛ የኢትዮጵያ ፖለቲካ በዜጎቿ መሰራት አለበት ብለን እናምናለን፤ እንጂ ገንዘብ ስለሰጠ የአሜሪካ ድርጅት ኢትዮጵያ ፖለቲካ ውስጥ አቦ ካለው ቢል አይቻልም። ባይዘው ወይ እዚህ ጋር ነው የሚመጣው። እንግዲህ ያ የአድዋው የምኑ የምኑ እዚህ ጋር ይመጣና ቋቅ ይላል። አይቻልም። አትችሉም። ሲያስፈልጋችሁ ሪጅም ቼንጅ የኢትዮጵያ ህዝብ ሳይሆን ሪጅም ቼንጅ የሚያደረገው ገንዘብ ያለው ይመጣና የተወሰነ ቡድን ያደራጅና ቀለም አብዮት አደባባይ ላይ ያወጣና ቀለም አብዮት ውስጥ አጣብቀኝ የገባው መንግስት እጁን እንዲሰጥ ያደርግና መጨረሻ ላይ መንግስቱ እጅ ሰጥተዋል የሚያስብለውን ሁኔታ ኢትዮጵያ ውስጥ አታዩትም። አባቶቻችንንም ይህን አሳልፈው አልሰጡም፣ እኛም አንሰጥም። እኛ ድክመታችን እንደተጠበቀው ነው፣ አሳልፈን አንሰጥም። ኢትዮጵያውያን ናቸው የኢትዮጵያ ፖለቲካ መጫወት ያለባቸው። የውጭ ሀይል የሚያሽከረክረው ፖለቲካ ኢትዮጵያ ውስጥ አይኖርም ነው። ይሄ አይወደድም፣ በግልጽ ነው አይወደድም ይሄ ስለዚህ ቢቻላቸው ዛሬ ፈንግሎ ቢጥሉ አይጠሉም። ግን እንዴት ይፈንግሉ? ይሄን ጫዋታ አብረን እንጫወታለን የሚለው ሰው አሳለ። ዝም ብለን ደግሞ አ በፈረንጅ ገንዘብ የምትሄድበት መንገድ አይኖርም። አስር በመቶ ልምድ ተለዋወጥ ግድ የለም እኛም የዶላር ችግር አለብን። አስር በመቶ ከዛ ባሻገር አትሄድም። ነው፣ ይሄ ነው ህጉ። ይሄ ነው። ብዙ የምጣኔ ሀብት፣ ብዙ የፖለቲካ፣ ብዙ ማኅበራዊ፣ ብዙ ክልላዊ፣ ብሔራዊና ዓለም አቀፍ ጉዳዮች ተነስተው ነበር በመድረኩ ላይ ያስታውሳሉ። በተከታታይ እንነጋገርባቸዋለን። እርሶ ብቻ በተሳትፎ አይቦዝኑ። የት ነበርክ ፍቅሬ እስከ ማጠቃለያው ከሪሃና ጋር እንተዋችሁ። አድማጮች ከማጠናቀቃችን በፊት ከመሰናበታችን በፊት ማጠቃለያ ዜና። ሶማሊያ ዋና ከተማ ሞቃዲሾ ቤተ መንግስቱ እና አቅራቢያው በሚገኝ ስፍራ ላይ ቢያንስ አምስት ጊዜ የመድፍ መተኮሱ ተነገረ። ሁለቱ የቤተ መንግስቱን ዋና መግቢያ አካባቢ እንደወደቁ ተገልጿል። እማኞች እንደሚሉት ሁለት ሰው ቆስሏል። ከሁለት ሳምንታት በፊት አጥፍቶ ጠፊ ባፈነዳቸው ቦምቦች የብዙ ሰው ሕይወት ከጠፋበት ከቤልጅየም ብረሰልሱ አውሮፕላን ማረፊያ ከጥቃቱ ወዲህ የመጀመሪያ የሆነው አውሮፕላን ተነስቷል። በአውሮፕላን ጣቢያውና በአቅራቢያው የባቡር ጣቢያ ላይ በደረሱ ጥቃቶች ሰላሳ ሁለት ሰዎች መገደላቸው የሚዘነጋ አይደለም። የተከበራቸውችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ለዛሬ በዚሁ እንሰናበታችኋለን። ነገ በመደበኛ ፕሮግራሞቻችን እንገናኛለን። ጽዮን ግርማ ነኝ። ሰሎሞን አባተ ነኝ። ጤና ይስጥልን። በደህና እደሩ።